የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የግብፅ ጉብኝት በታቀደው መሰረት እንደሚካሄድ የውጭ ጉዳይ ሚኒስቴር አስታውቋል። አንዳንድ የግብፅ ፓርላማ አባላት ጠቅላይ ሚኒስትር ኃይለ ማርያም በምክር ቤቱ ንግግር እንዲያደርጉ ዘመቻ እያካሄዱ ስለመሆናቸው ተጠይቀው ነው የሚኒስቴሩ ቃል አቀባይ አቶ መለስ አለም ይህንን ያስታወቁት። ቃል አቀባዩ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ልኳል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በያዝነው ወር ግብፅን የሚጎበኙት ከሁለቱ ሀገራት ግንኙነት አንጻር ልዩነቶች እየተንጸባረቁ ባሉበት ወቅት ነው። ሱዳንን ጨምሮ በካይሮ የተካሄደው የሶስቱ ሀገራት የውሃ ሚኒስትሮች ስብሰባ ያለ ስምምነት ነው የተጠናቀቀው። ግብፅ በስብሰባው ያንጸባረቀችው አቋም፣ ያንን ተከትሎ መሪዎቿ የሰጡት አስተያየት ደግሞ ኢትዮጵያን አላስደሰተም። ጠቅላይ ሚኒስትሩ በግብፅ ፓርላማ ንግግር እንዳያደርጉ አንዳንድ አባላት ቅስቀሳ እያደረጉ መሆናቸውም ተዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት መግለጫ የእነዚህ አንዳንድ የፓርላማ አባላት እንቅስቃሴ ጉብኝቱን እንደማያስቆም ተናግረዋል። ግብፅ ፓርላማ አባላት ሲሆኑ አንዳንድ ሰዎች ወደ 19 አካባቢ ይሆናሉ ክቡር ጠቅላይ ሚኒስትሩ በፓርላማ ንግግር እንዳያደርጉ ፊርማ እያሰባሰቡ ነው፣ እየጠየቁ ነው የሚል መረጃ አለ። መረጃው እኛም እናውቀዋለን። ይሁን እንጂ ግብፅ ወደ 596 አካባቢ የፓርላማ አባላት ነው ያሏቸው። 596 አካባቢ የግል የፓርላማ አባላት አሉ፣ የፓርቲ እጩዎች አሉ። ከነዚህ 19ኙ ውስጥ ወደ 18 የሚሆኑት የግል ፓርላማ እጩዎች ናቸው። አንደኛው ብቻ ነው የፓርቲ ተወካይ። እሱም በአማካይ ከሁለት እስከ ሶስት የሚሆኑ የፓርላማ አባላት ያሉት ፓርቲ ነው። ስለዚህ እንደዚህ አይነት ቁጥር ያላቸው የፓርላማ አባላት ጥያቄ ቢያቀርቡ አግራሞትን መጫር የለበትም። ሁሉም አንድ አይነት አስተሳሰብ ማሰብ ስለማይገባው ስለማይጠበቅም እንደ ትንግርት አልወሰድ ነውም። እንደዚህ አይነቱን እንቅስቃሴ እያደረጉ ያሉት የፓርላማ አባላት አቋም አዲስ እንዳልሆነም ነው ቃል አቀባዩ ያስረዱት። እነዚህ የፓርላማ አባላት እኛ ባለን መረጃ ጉዳዮቹን በማዛባት እና አቅጣጫ በማስለወጥ የሚታወቁ ናቸው፣ በስም ይታወቃሉ። ግራ ዘመም ማሳሰብ ያላቸው በጣም ተወዳጅነትን ለማለት ፖፑሊስት የሚባሉ ፖለቲከኞች ናቸው። ይሄን የማድረግ መብት የነሱ ነው። ጉብኝቱ ይቀጥላል። ኢትዮጵያ ከግብጽ ጋር ያላት ወንድማዊ ግንኙነት በዲፕሎማሲው መስክ ተጠናክሮ እንዲቀጥል የምታደርገው ጥረት ይቀጥላል። ስለዚህ ይሄ የደብዳቤው ማሰባሰብ ጉዳይ በጉብኝቱ ላይ የሚያመጣው አንዳችም ለውጥ የለም። የሳውዲ መንግስት የሰጠው የእፎይታ ጊዜ ከተጠናቀቀና አስገድዶ የመመለስ ተግባር ውስጥ ከተገባ በኋላም ቢሆን የኢትዮጵያ መንግስት በዚያ የሚገኙ ዜጎቹን ወደ አገራቸው ለመመለስ ከፍተኛ ጥረት እያደረገ መሆኑም ቃል አቀባዩ በዛሬው መግለጫ ከጠቀሷቸው ነጥቦች አንዱ ነው። የኢትዮጵያ መንግስት እንደ ወትሮው ሁሉ ዜጎቹን የመመለስ ስራ እያደረገ ነው እስከ ህዳር 26 ድረስ ወደ አስር ሺህ የሚሆኑ ኢትዮጵያውያን ሳውዲ ውስጥ የጉዞ ሰነድ ወስደዋል። ከዛ ውስጥ አብዛኞቹ ወደ ሀገራቸው በየግላቸው ተመልሰዋል። የኢትዮጵያ ኤምባሲዎች ከሳውዲ የኢሚግሬሽን እና የቆንስላ አገልግሎት ተቋማት ጋር ዜጎቻችን እንግልት ሳይደርስባቸው ያለምንም እንቅጣት እንዲመለሱ ለማድረግ ተችሏል። ይሄ ተጠናክሮ ይቀጥላል። ካላቀባዩ በዛሬው መግለጫ ከጋዜጠኞች ለተነሱ ሌሎች ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ